ጤና ይስጥልኝ አድማጮች። አቶ ጌታቸው አሰፋን ጨምሮ በቀድሞ የብሔራዊ መረጃና ደህንነት አገልግሎት ሰራተኞች ላይ የተከፈተው ክስ የማህበራዊ መገናኛ አውታር ተጠቃሚዎችን ትኩረት እጅግ ስቧል። ክሱን አስመልክተው አስተያየት ሰጪዎች ከባድ ሰብአዊ መብት ጥሰቶች የፈጸሙ ግለሰቦች ከሰሩት ወንጀል ማምለጥ እንደማይገባቸው ተናግሯል። ሌሎች ደግሞ በተቃራኒው ክሱ መንግስት የውስጥ አስተዳደሩን በቅጡ ማስተናበር ሲሳ ነው፣ አቅጣጫ ማስቀየሪያ ነው ሲሉ ተደምጧል ተጠናቋል። ሰሞኑን በሶስት የድንበር ከተሞች መነሻነት በአፋርና በሱማሌ ክልል የተፈጠረው ግጭትና ውጥረት በማህበራዊ መገናኛ አውታር ተጠቃሚዎች ትንታኔ ተሰጥቶበታል። ጠቅላይ ሚኒስትር አብይ አህመድ ከሕክምና ተመራቂ ተለማማጆች ጋር ያደረጉት ውይይትና ንግግራቸው ከፍተኛ ትኩረት ስቦ ቆይቷል። አብራችሁን ቆዩም You can ለአንዳንዶች ይህ ስም ከማይዳሰስ መንፈስ ጭምር ጋር የሚዛመድ ነው። ለዚያም ይመስላል አንዳንዶች በማህበራዊ መገናኛ አውታሮች ላይ ከስሙ ቀጥሎ ሙሉ ለሙሉ ጽልመት የተላበሰ በኮፍያ የተሸፈነ ባዶ ጥቁር ፎቶ ነገር የሚያሳዩት። ሰውየው ስማቸው አለ፣ መልካቸው ግን በውል የሚታወቅ አይመስልም። ደሞዝ ገብረስላሴ ፌስቡክ ገጹ ላይ እኔ የሚገርመኝ ሲል በመጻፍ ይንደረድራል። ጌታቸው አሰፋ እንዲታሰር ሳይሆን መልኩን ለማየት ብቻ የሚፈልግ ሰው እጅግ በጣም ብዙ ነው ሲል አግራሞቱን ገልጧል። አንዳንድ የማህበራዊ መገናኛ አውታር ተጠቃሚዎች ሰውየው ላይ እስከ ዛሬ ክስ ሳይመሰረት አሁን መመስረቱን ከአንዳንድ ወቅታዊ ጉዳዮች ጋር ለማገናኘት ሞክሯል። ክንፈ ገብርኤል በትዊተር ጽሑፉ እስካሁን ጭጭ ተብሎም ከኢህአዴግ ስብሰባ በኋላ ሳምንት ባልሞላ ጊዜ ክሱ ሲመሰረት ስብሰባው ላይ ህወሀትና ኦዴፓ በመካከላቸው ያለው ክፍተት መስፋቱን አመላካሽ ነው ብሏል። አሁን አሁን መሪዎቻችን ግለሰቦች የሚሆኑ የኢህአዴግ አባል ድርጅቶች እንዴት እንደሚሰሩ በማዕከላቸው ምን እንደተፈጠረ መገመት አይደለም ማሰብ አዳጋሽ ነው ያለው ክንፈ፣ ሁኔታውን በደንባራ በቅሎ ቃጭል ተጨምሮ ትርምስ ሲል ገልጦታል። አቶ ጌታቸው አሰፋን ጨምሮ አራት የብሔራዊ መረጃና ደህንነት አገልግሎት ከፍተኛ የስራ ኃላፊዎች ተይዘው እንዲቀርቡ ትናንት ፍርድ ቤት ትዕዛዝ መስጠቱን የሚመለከት ን ዜና ብዙዎች በማህበራዊ ድረገጾች ላይ ተቀባብለውታል። እሸቱ ሆማ ቄኖ፣ አሁን የፌዴራል ፖሊስ አቅምና የተወራለት የህግ የበላይነት ጉዳይ በተግባር ሲፈተን ልናይ ነው። ጌታቸው አሰፋ በተገኘበት ታስሮ ይቅረብ ብሏል ፍርድ ቤት ሲል ትዊተር ላይ በመጻፍ የፈገግታ ምልክት አስፍሯል። እኔም ምለው ግን መንግስት ስለ ጌታቸው አሰፋ ጉዳይ ብቻ ነው የሚያወራው። ስለተዘረፈ ባንክ ምንም አይነገረንም ማን እንደዘረፈ ምንም አይነት መግለጫ አይነገርም። እንዴት ነው ነገሩ ጎበስ? ሲል ጥያቄዎቹን ያከታትለው ሃንድሶ ማንታሶ ነው። ፌስቡክ ላይ ኢዚ ኢዚ በሚል የፌስቡክ ስም ተጠቃሚ በበኩሉ የአስራ ስምንቱ ባንክ ዘራፊዎችና የብር መጠኑም ተጣርቶ ለህዝብ ይፋ ቢሆን ሲል ጠይቋል። እነሱ ከስልጣን ስልወረዱ በወንጀል ይጠየቁም ስልጣን ላይ ያሉትና የተደመሩት ግን በወንጀል አይጠየቁም ማለት ነው አይደል? ይህኛው ጥያቄ ደግሞ የዘፈሩ በሪሁ ነው። የማዕረግ ናዝራዊ አስተያየት እንዲነበባል። ወንጀል ሰርቶ በውጭ ሀገር የተደበቀ ወንጀለኛ በኢንተርፖል አማካኝነት ይያዛል። አቶ ጌታቸው አሰፋ ግን ክልል ተቀምጦ ያልተያዘበት ምክንያት የፌዴራሉ መንግስት አቅም እንደሌለው ያመላክታል። በጣም ያሳዝናል ይላል። ውሃ ስንጠይቅ ጌታቸው አሰፋ፣ ዳቦ ስንጠይቅ ጌታቸው አሰፋም፣ ደሞዝ ስንጠይቅ ጌታቸው አሰፋም ጌታቸው እስኪገኝ እኛ የትንጥፋ የሰሜበል የፌስቡክ አስተያየት ነው። ትዕግስት በትዊተር ገጿ ያሰፈረችው የእንግሊዝኛ ጽሑፍ እንዲነበባል። ትኩሳቱ በተሰማቸው ቁጥር የጌታቸው አሰፋን ካርድ ይጫወታሉ። ህይወት አሳምነውም በነ ጌታቸው አሰፋ ላይ የተከፈተው ክስ ሌሎች ጉዳዮችን ማስቀየሻ ስልት ነው ከሚሉት ውስጥ ናት። መንግስት ምን አይነት ቅዠት ነው የያዘው? ያለችው ህይወት ሁሌ ጌታቸው አሰፋ የህዝብ ጥያቄን ላለመመለስ አዲስ ነገር ሲነሳ ጌች ነው የሚሉት ለምንድነው ስትል ፌስቡክ ላይ ጥያቄ አስፍራለች። በዚሁ ወደ ቀጣዩ ርዕሰ ጉዳይ እንሸጋገር። ግጭት በአፋርና በሶማሌ ክልሎች ገርበይሳ ኡንዱፎና አዳይቱ የተባሉት ቀበሌዎች አፋርና ሱማሌ ክልሎችን ለግጭት ዳርገው በአካባቢው የሰው ሕይወትም ጠፍቷል ቀበሌዎቹ በታህሳስ 2007 ዓ ም በተደረገ ስምምነት ለአፋር ክልል እንዲሰጡ የተላለፈውን ውሳኔ የሶማሌ ክልል ህገ መንግስታዊ አይደለም ሲል በካቢኔው በኩል መሻሩ እንደተሰማም። በማኅበራዊ መገናኛ አውታሮች በርካታ አስተያየቶች ተሰጥቷል ግጭቱን የፌዴራል መንግስቱና አንዳንድ ክልሎች የእጅ አዙር የሀይል ኃይል ጉትቻ አድርገው የወሰዱ አስተያየት ሰጪዎችም ነበሩ። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር በምህጻሩ ኢህአዴግ ስራ አስፈጻሚ ኮሚቴ ሚያዝያ 28 ቀን 2011 ዓ ም ስብሰባ ማካሄዱንና አፍታም ሳይቆይ የግጭቱ መጀመር ያስደነቀው ምርእድ ቆይ በቀደም አይደል እንዴ የተሰበሰቡ ሲል ጠይቋል። በስብሰባው ላይ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፋ ሙሐመድም ነበሩ። ከዚህ ጋር በተያያዘም ኃይል እየበቀለ ሙስጠፋ ከአብዲ ኢሌ የተቀበለውን ልዩ ኃይል ልኮ ሦስቱን ቀበሌ ከአፋር ተቀብሎታል። ስለ አፋር ኢህአዴግ ከተጨነቀ ይገርመኛል ሲል አስተያየቱን በትዊተር ሰጥቷል። ሆመድ ኢስካ የአፋርና የሶማሌ ክልል ግጭትን በተመለከተ የአፋር ክልላዊ መስተዳድር በሶማሌ ክልል ሲወረር የፌዴራል መንግስቱ ዝምታን አፋሮች ያወግዛሉ ሲል ትዊተር ላይ አስፍሯል። ኖርዌይ መዲና ኦስሎ ውስጥ የሚገኘው የቢዮርክኒስ ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ፕሮፌሰሩ ኪቴል ትሮንቮል በአፋርና በሶማሌ ክልል ያለውን ግጭት አዲስ አይነት የድንበር ግጭት ማስጠንቀቂያ ምልክት ብለውታል። ሙስካብካዴ እዛው ትዊተር ላይ ለፕሮፌሰሩ በ በሰጠው መልስ እነዚያ ሶስት መንደሮች ወደ አፋር ክልል የተላለፉት በሶማሌ ሕዝብ እውቅና ውጪ መሆኑን ጠቅሷል። ኢትዮጵያ ወደ ዲሞክራሲ ጎዳና እያመራች ነው ያለው ሙስካብ መንደሮቹ ወደ ሶማሌ ወንድሞቻቸው መመለስ አለባቸውም። ከዚያ አንጻር ይህ ወደ ድንበር ግጭት አያምራም ሲል ጽፏል። ጫላ በትዊተር ገጹ ባሰፈረው መልእክት ግጭት በወንድማማቾች መካከል ጥላቻና መቃቃርን ማስፈን አይገባውም፣ ይልቁንስ በሳል መፍትሄ ለመሻት አነቃቂ መሆን አለበት ብሏል። ብርቱ ተግዳሮት የተጋረጠባቸው ያላቸው የአፋርና የሶማሌ ክልል ነዋሪዎች ወደ ግጭት ከሚገቡ ይልቅ ለዘላቂ ህይወት መፍትሄ መሻት አለባቸው ሲል መክሯል። በአፋርና በሶማሌ ክልሎች ግጭት አስተያየቶች ሲንሸራሸሩ ትናንት አመሻሹ ላይ የወጣ ዜና በፌስቡክና በትዊተር ብዙዎች ተቀባብሎታል። ዜናው የአፋርና የትግራይ ክልል ህዝቦችን ግንኙነት ለማጠናከር የሚያስችል የጋራ የውይይት መድረክ በዛሬው ዕለት በአፋር ክልል በአብዓላ ከተማ ተካሂዷል ይላል። የህክምና ተመራቂ ተለማማጆች ጥያቄና በስብሰባ አዳራሽ የጠቅላይ ሚኒስትር አብይ አህመድ መልስ ሌላው የሰሞኑ የማህበራዊ መገናኛ አውታሮች የመነጋገሪያ ርዕስ ነበር። በኢትዮጵያ አንዳንድ የጤና ሳይንስ ኮሌጆች የሚገኙ ተለማማጅ ሐኪሞች ሰሞኑን የተቃውሞ ሰልፍ አካሂደው ነበር። በተቃውሞ ወቅትም የሚሰጠው ክፍያ ከስራችን ጋር የማይመጣጠን ነው፣ ለሙያውና ለባለሙያው የሚሰጠው ክብር አነስተኛ ነው ሲሉ ተደምጠው ነበር። ጠቅላይ ሚኒስትሩ የህክምና ባለሙያዎችን ባ ባነጋገሩበት ወቅት በህክምናው ዘርፍ ሙስናና አላግባብ ድርጊቶች እንደሚፈጸሙ ተናግሯል። ችግሮች ያሏቸውንም የተለያዩ ጉዳዮች አንስቷል። በውይይቱ መካከልም ታዳሚውን በጋራ ያሳቀ ንግግር አሰምቷል። ሐኪም ሰርቪስ ይዛችሁ ግቡ ይዛችሁ ውጡ ሲጠራ መኪና ላቁ ወይ ደግሞ ሐኪሞች መኪና መንዳት ተላገር ነው። ሁለት ሶስት ሰው መንዳት የሚችላሉ እና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንድ ጋር አንደኛው ጋር ካደረግኩ ችግሩ ይፈታል። वाननो, बिद्धि दोर्देन आप बालुमा, गिना? ሳቁ ግን ከስብሰባው አዳራሽ ውጪ የቀጥለ አይመስልም። በማህበራዊ መገናኛ ዘዴዎች ላይ የተዘዋወሩ የጤና ሳይንስ ኮሌጅ ማስጠንቀቂያ ደብዳቤዎች እንደሚያመለክቱት ከሆነ ስራ ያቆሙ ተለማማጅ ሐኪሞች እስከ ትናንት ድረስ ወደ ስራ ገበታቸው ካልተመለሱ ከኮሌጅ ይባረራሉ። ፍሬው አስራት በትዊተር ገጹ ስንቶቻችሁ ናችሁ ኢንተር ሐኪሞች የስራ ማቆም አድማ ላይ እንዳሉ የምታውቁ ስንቶቻችሁስ ናችሁ ዛሬ ግንቦት አንድ የመጨረሻው ወደ ስራ መመለሻ ቀን መሆኑን የሰማችሁት ስንቶቻችንን? ኢንትራኪሞች ከግቢ ሊባረሩ እንደሆነ የምታውቁ ሲል ይነበባል የትናንትና ጽሁፉ። አድማጮች፣ የዛሬው የማህበራዊ መገናኛ አውታሮች ቅኝት ጥንቅራችን በዙ ይደመደማል። ማንተ ጋፍቶት ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።